ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 14 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ስጥልን፣ የተከበራችሁ አድማጮች እንደምናምሽታችኋል። የማስተናግዳችሁ ቆንጅ ይታየ ነኝ። በአባይ ተፋሰስና በህዳሴ ግድብ ላይ የጀመርነውን ውይይት ዛሬ እንቀጥላለን። እኛ በእውነቱ ለመናገር ለትብብር ነው እንጂ ይህ ግድብ በእኛ ጂኦግራፊ ክልል ውስጥ ያለ በህዝብ መዋጫው የተሰራ በመንግስት መዋጫው የተሰራ ከማንም ገንዘብ ሳንቀበል እየሰራ ነው። ስራውንም የምናካሄደው በራሳችን በወደፊት የስራ ማካሄጃ በጀት ስለሆነ እንደ እውነቱ ከሆነ ሱዳንም ግብፅም ግድቦች ሰርተው የራሳቸውን እያካሄዱ ነው። ያንን በሰሩ ጊዜ ለእኛ አላዋያዩንም። እንደውም ግብፅ ከተፋሰሱ ውጪ ቶሽካ የሚባል በረሃ ውስጥ ወደ አምስት ሐይቆች ሰርተው የናይልን ወንዝ ወደዛ ልከዋል። ከቀይ ባህር ስርም እንደዚሁ አውጥተው ወደ ሳይና ይልከው በብዙ መቶ ሺ የሚቆጠር ሄክታር እያለሙ ነው። ይህን ሁሉ ሲያረጉ ለእኛ አወያይተው አደለም። አቶ ጌዲዮን አስፋው በህዳሴ ግድብ ጉዳይ የኢትዮጵያ የቴክኒክ ቡድን ሰብሳቢና የመንግስቱም አማካሪ ናቸው። በአባይና በህዳሴ ጉዳይ በስፋት እንነጋገራለን። ፕሮዲሰራችን ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በቡራዩ ከተማ በጸጥታ አካላት ላይ ለደረሰው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ ነው ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። በጥቃቱ አንድ ሰው ሲገደል ሌሎች ሶስት ሰዎች መቁሰላቸውን ያስታወቀው ፖሊስ በወንጀሉ የተጠረጠሩትን በቁጥጥር ስር ለመዋል በመዋል ላይ ነኝ ብለዋል። ሙክታር ጀማል ተጨማሪ ዝርዝር አለው። በአዲስ አበባ ቅርብ ርቀት በምትገኘዋ የኦሮሚያ ልዩ ዞን ቡራዩ ከተማ ትላንትና የጸጥታ አካላት ላይ ያነጣጠረው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ መሆኑን የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንደገለጸው የትላንትናው ቡራዩ ጥቃት የከተማዋ የጸጥታ አስተዳደር ኃላፊ የአቶ ሰለሞን ታደሰን ነፍስ የቀጠፈ ሲሆን ሶስት ሰዎች ላይ ጉዳት ማድረሱን አስታውቋል። በዚህ ጥቃት የኦሮሚያ ፖሊስ ኮሚሽን የታጠቀውን የኦነግ ሸኔ ቡድንን ለምን ተጠያቂ እንዳደረገ ከአሜሪካ ድምፅ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ መገለጫዎች አሉ ይላሉ። በግልጽም የሚታወቀው ከዚህ በፊትም ያው ኦኔክሽኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የፖሊስ አመራሮቻችን፣ የሲቪል አመራሮቹ እየሞቱ እየገደሉ ያሉት ነገር ነው። የሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኦኔክሽኔ ነው። ያው ሽብር ለመፍጠር ነው የመንግስት የህዝብ ስራ እንዳይሰራና ና ህዝቡ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። ጠኛ ግልጽ ነው። በዚህ ጥቃት ከተገደሉት የጸጥታ አስተዳደሩ አቶ ሰለሞን ታደሰ በተጨማሪ የኦሮሚያ ፖሊስ ኮሚሽን አባል የሆኑት ኮማንደር ተስፋዬ ዲንቃ፣ አርቲስት ደጀኔ ካሳይ እና የቡራዩ ከተማ አስተዳደር የስራ ዕድል ፈጠራ ባለሙያ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተነግሯል። ጥቃቱን በተመለከተ ፖሊስ ምርመራውን መቀጠሉን ኮሚሽነር አራርሳ ተናግረዋል። ከዛሬ ጠዋት አምስት ሰዓት ላይ ወደ አስራ ሰባት የሚሆኑ ሰዎች ተጠርጣሪ ግለሰቦች ቁጥጥር ስር ሆኖ ምርመራቸው እየተጣራ ነው። ምናልባት የሰው ብዛት ሰው ቁጥር ሊጨምር ይችላል። ወደፊት ተጣርቶ ተለይቶ በግለሰቦችም በድርጅትም በቡድንም እዚህ ውስጥ የተሳተፉ ሰዎች ፖሊስ በምርመራ የደረሰበትን ለህዝብ ግልጽ ያደርጋል። የኦሮሚያ ፖሊስ ኮሚሽን መግለጫ እንዳስታወቀው የህግ የበላይነትን ለማስከበር ኮሚሽኑ ወንጀለኞችን አድነው ለፍርድ የሚያቀርብ መሆኑን የገለጸ ሲሆን ህዝቡም ከኮሚሽኑና የህግ አካላት ጎን እንዲቆም ጥሪ አቅርበዋል። በዚህ ዜና ዙሪያ ዝርዝሩን ይዘር እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን የሰአቱን የዓለም ዜና ነው። በዩናይት ስቴትስ እና በታሊባን መካከል የተደረሰውንና በአሜሪካ ታሪክ ረጅም ጊዜ ለዘለቀው ጦርነት ማብቂያ መንገድ ይከፍታል የተባለውን ስምምነት የፊታችን አርብ የካቲት ሀያ ሁለት ሺ አስራ ሁለት አመተ ምህረት እንደሚፈራረሙ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የታሊባን ቃል አቀባይ ትላንት አርብ በተመሳሳይ ጊዜ ይፋ አድርገዋል። ስምምነቱ የአፍጋኒስታን ወታደሮች ስምምነቱ የአፍጋኒስታን በአፍጋኒስታን የሚገኙ የአሜሪካ ወታደሮች በተለያዩ ደረጃዎች በሚፈጸም አካሄድ አፍጋኒስታንን ለቀው እንደሚወጡና በምላሹም ታሊባን የአፍጋኒስታንን ምድር ለሽብር ተግባሩ እንዳያውል ወይም ሌሎች እንዳያውሉት እንደማይፈቅድ በተጨማሪም ከሌሎች የአፍጋን ዜጎች ጋር በሚደረጉ የእርቅ ሂደቶች ውስጥ እንደሚሳተፍ ያሰምራል። በሌላ ተያያዥ ዜና በአፍጋኒስታን ግጭት ባለፈው የአውሮፓውያኑ 2019 በተከሰቱ ግጭቶች ቁጥሩ ከ3400 በላይ ሰው ሲገደል ከ7000 በላይ ሌሎች ደግሞ የመቁሰል አደጋ የደረሰባቸው መሆኑን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የተባበሩት መንግስታት ተልእኮ በዛሬው ዕለት ይፋ ባደረገው መግለጫ በዓመት ውስጥ ከደረሱት ከነኚህ ግድያዎች ለከፊል ያህሉ ታሊባንና ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ተጠያቂ ሲያደርግ ከአጠቃላይ የሟቾች ቁጥር 43 በመቶ ለሚደርሱት ደግሞ የአፍጋን መንግስት ኃይሎችና በዩናይትድ ስቴትስ የሚመራው ዓለም አቀፉ ህብረት ናቸው ብለዋል። መግለጫው አክሎም ባለፉት አስር ዓመታት ውስጥ ብቻ በአፍጋኒስታን ከተካሄዱ ግጭቶች ጋር በተያያዙ በደረሱ ጥቃቶች የተገደሉና ጉዳት የደረሰባቸው ሲቪሎች ቁጥር እጅግ አሳዛኝ ያለውን እርከን መድረሱንና ከአንድ መቶ ሺህ በላይ ማለፉን አመልክተዋል የመንግስታቱ ድርጅት ሪፖርት የዩናይትድ ስቴትስ ከታሊባን ጋር የተደረሰውን ስምምነት በፊርማ ከምታጸድቅበት ከፊታችን አርብ የካቲት 22 2012 ዓ ም አስቀድሞ ለሰባት ቀናት የሚዘልቅ ተኩስ አቁም ከተጀመረበት ከዛሬው ዕለት ጋርም ተገጣጥመዋል የኮሮና ቫይረስ ከቻይና ውጭ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ወረርሽኙን የማቆሚያው ጊዜ ከእጅ እየወጣ ነው ሲል የዓለም ጤና ድርጅት ደብዎቹ አስታወቀ። የዓለሙ ጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም በትላንትና ዕለት በሰጡት መግለጫ አሁንም ቢሆን የወረርሽኙን ስርጭት ለመግታት ከሚቻልበት ጊዜ ውስጥ ብንሆንም እድሉ ከእጃችን እንዳያመልጥ ግን በሚያሳስብበት ቦታ ላይ ነው ያለ ነው ብለዋል። በሌላ ተያያዥ ዜና በአንድ ቀን ውስጥ ሲዘገብ እስካሁን ከነበረው የመጀመሪያው ትልቁ ነው በተባለ አሃዝ ሁለት መቶ ሀያ ዘጠኝ አዲስ ለቫይረሱ የተጋለጡ ሰዎችን ቁጥር ይፋ ያደረገችው ደቡብ ኮሪያ፣ በዚያች ሀገርም የኮሮና ቫይረስ በጥድፊያ እየተዛመተ መሆኑን ይፋ አድርጋለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። ከስርጭቱ መጨረሻ ላይ ለማጠቃለያ ዜናው መለሳለሁ። መልካም የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትስ በ25 ሜትር ባንድ በ1240 ኪሎ ኸርትስ በ31 ሜትር ባንድ በ9485 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 14 2012 ዓ ም ምሽት ፕሮግራማችን ነው። ከዚህም ከዚያም በሁለተኛው አጋማሽ መዝናኛችሁ የሙዚቃ ቃና በደሳለኝ መኮንን ተሰናድቶ ይጠብቃችኋል። አሁን የአባይና የህዳሴ ጉዳይ ኢትዮጵያ ሱዳንና ግብፅ ዋሽንግተን ዲሲ ላይ የጀመሩት ድርድር ባለፈው ሳምንት ሳይቋጭ ተበትኗል። በውሃ ሞላልና ጊዜ በኋላም በስራው አመራር ወይም ኦፕሬሽን ላይ ነው ወገኖቹ ሲደራደሩ የቆዩት። የኢትዮጵያ ተደራዳሪዎች በጊዜውና በመጠንም ሆነ ታዛቢ ይሆናሉ ከተባሉት ወገኖች ያልጣማቸው ነገር እንደነበረ ነው የሚሰማው። ለማንኛውም ግን መቼ እንደሚሆን በውል ተለይቶ አይን ነገር እንጂ ተደራዳሪዎቹ በቅርቡ ወደ ጠረጴዛው ሳይመለሱ አይቀሩም እየተባለ ነው። የኢትዮጵያውን የባለሙያዎችና የአማካሪዎች ቡድን የሚመሩትን አቶ ጌዲዮን አስፋውን ሶሎሞን አባተ ጋብዞ አነጋግሯቸዋል። የውይይታቸው የመጀመሪያ ክፍል በትናንት ምሽት ቀርቧል። ተከታዩን እነሆ! በጣም አመሰግናለሁ። እንግዲህ አቶ ጌዲዮን፣ እኔ እስከማውቀው ድረስ በዚህ በህዳሴ ግድብ ጉዳይ ብቻ ሳይሆን ከናይል ተፋሰስ ሀገሮች ድርጅትም ጋርም እንደዚሁ የቀረበ ግንኙነት አሎት እና ስለሱ ትንሽ አጫውቱኝ፣ ከዛ እንነሳ። ምንድን ነው ይሄ የናይል ተፋሰስ ሀገሮች ኢኒሽቲቭ ወይም ናይል ቤዝን ኢኒሽቲቭ የሚባለው? እንግዲህ የናይል ቤዝን ተፋሰስ በ1999 አካባቢ ሀገራቱ የትብብር አቅጣጫ ለማስያዝ የጀመሩት ነው። ከብዙ አካባቢ ድጋፍም ነበረው። እንደሚታወቀው በዚህ በናይል ተፋሰሱ ስምምነት ያላቸው ሀገሮች ግብፅና ሱዳን ብቻ ናቸው። ይኸውም ሙሉ የናይልን ፍሰት ለሁለቱ መቶ ፐርሰንቱን ተካፍለው ሌሎች ሀገሮች ምንም ድርሻ እንደሌላቸው የሚያመለክት ታሪካዊ መብት የሚሉት ጉዳይ ነበረ። ስለዚህ ሌሎቹ ሀገሮች ሲጀምሩ እንደውም ግብፅም ሱዳንም አብረው የነበሩበት ሁኔታ ነበረ። ይህን ትብብር መስመር ለማስያዝ ከዛ በፊት ኡዱንጉ ሌሎችም ቴኮናይል እንደዚህ የመሳሰሉ የትብብር ማዕቀፎች ነበሩ። ግን መጨረሻ ላይ ይህን ነገር ገፍቶ ወደ ናይዝን ኢኒሽቲቭ የመጣው ከአስራ ዘጠኝ ዘጠና ዘጠኝ ጀምሮ ለአስር አመት ያህል ውይይት ተካሂዶ ጥረቱ የናይል ቤዝንን ኮሚሽን ለማቋቋም ስለነበረ የ ኮኦፕሬቲቭ ፍሬምወርክ የትብብር ማዕቀፍ ተደራድረው የትብብር ማዕቀፉን ሁሉም ሀገሮች ግብፅም ሱዳንም ነበሩ በዚህ ድርድር ውስጥ መጨረሻ ላይ ታሪካዊ መብታችን በዚህ ማዕቀፍ ውስጥ ይካተትልን ስላሉ፣ በዛ ስምምነት ባለመድረስ ሁለቱ ሀገሮች ከትብብር ማዕቀፉ ወጥተዋል። ሌሎቹ ዘጠኝ ሀገሮች እንግዲህ በዚህ ትብብር ማዕቀፍ ውስጥ አሉ። ወደ ስድስት ሀገሮች ፈርመዋል። አሁን መጨረሻ ላይ ዩጋንዳ አራተኛ ሀገር በፓርላማ ራቲፋይ ወይም ማጸደቅ ተችሏል ስለው ቢያስፈድቁ የትብብር ማዕቀፉ የዓለም አቀፍ ወይም ኢንተርናሽናል ውል ሆኖ ይመዘገባል ማለት እና ሆን ሁለቱ ሀገሮች በአስራ ዘጠኝ መቶ ሀምሳ ዘጠኝ የተፈረሙትን ውድቅ ያደርጋል ማለት ነው። ናይል ቤዚን ኢኒሺቲቭ በሺ ዘጠኝ መቶ ዘጠና ዘጠኝ አመተ ምህረት ነው ሲሉኝ፣ በአውሮፓ አቆጣጠር ማለት ነው። በአውሮፓ አቆጣጠር ነው በሺ ዘጠኝ መቶ ዘጠና አንድ ማለት ነው። በኢትዮጵያ የሚሆነው ዘጠና ዘጠና አንድ እንደዛ ነው። አዎ፣ እና ከዛ ጀምሮ የአስራ ሶስት አመት ያህል ድርድር ነው የተካሄደው የትብብር ማዕቀፉን ለመመስረት እና ያንንም ለማድረግ ቅድም እንደጠቀስከው ነበሩት እና እኔ ስድስት አመት ሱዳን እንደ ኤውሮፓ አቆጣጠር ከሁለት ሺ ሶስት እስከ ሁለት ሺ ዘጠኝ የአካባቢ ኤንቫይሮንመንት ፕሮጀክትን ስመራ ነበር እና በአስሩም ሀገሮች ቅርንጫፍ ቢሮዎች ኖሮኝ፣ ግብጽም፣ ሌሎችም አስሩም ሀገር እየተዘዋወርኩ የአካባቢ ጥበቃ የናይል ቤዝን ኢኒሺየቲቭን ስመራና ስሰራ ነበረ። በዛው ማዕቀፍ ውስጥ ማለት ነው። እንግዲህ አሁን የምንጠብቁት ስድስት ሀገር በፓርላማ ባያልጸድቁ፣ የጸደቀው በአፍሪካ ዩኒየን ይቀመጥና በአለም አቀፍ ደረጃ አለም አቀፍ ትብብር ስምምነት ይመዘገባል ማለት ነው። አቶ ጌዲዮን ዘጠኛ ሀገር ነው የጠቀሱልኝ። የናይል ተፋሰስ ሀገሮች ድርጅት ከተመሰረተ በኋላ ደቡብ ሱዳን እንደ ሀገር ወጥታለች። ኤርትራንም እንደዚሁ የናይል ተፋሰስ አባል ሀገር አድርጋችሁ መሰለኝ የምታያቸው። አዎ እንደ አዲስ ሀገር ደቡብ ሱዳን ዘጠነኛው ሀገር ነው። ኤርትራ ድሮም በዚህ ውስጥ ነበረች፣ ግን በአብዛኛው በናይል ቤዝን ኢኒሽቲቭ ስራ እንደ ታዛቢ ሆና ስትሳተፍ ነበር እንጂ በሙሉ አባልነት ኤርትራ ሲሳተፍ አልነበረም። ግን እኔ አሁን ያልኩት የናይል ተፋሰስ የጂኦግራፊ ክልል ውስጥ በተፋሰስ ውስጥ ያሉ ሀገሮች አስራ አንድ ናቸው። አሁን ደቡብ ሱዳንም በፊት አስር ነበሩ። ደቡብ ሱዳንም ስንጨምር አስራ አንድ ናቸው። እሺ፣ አቶ ጌዲዮን ቅድም ያነሱልኝ በየጣልቃው ከዚህ ከናይል ቤዚን ኢኒሽቲቭ ወይም ከናይል ተፋሰስ ሀገሮች ህብረት መስራት ጋር ጭምር ተያይዞ ሲያንዣብብበት ሲያጠላበት የቆየው የዚህ የታሪካዊ መብት ጉዳይ ምንነትንም ሰፋ አድርገው ያብራሩልኛል። ወደዛ ከመዝለቃችን በፊት ግን በውሃ ሀብት በውሃ መብት እና በውሃ ክፍፍል ጉዳይ ላይ እነዚህ ሀገሮች የተስማሙበት ነጥብ የደረሱ በት ጉዳይ አለ እንደ እስካሁን ድረስ በዚህ የሀገሮቹ አሁን ራቲፋይ እንዲደረግ የምትጠብቁት ስምምነትም ላይ ጭምር እንግዲህ ግብጽና ሱዳን መጀመሪያ በአስራ ዘጠኝ መቶ ሀያ ዘጠኝ ነው ክፍፍሉን ያደረጉት በዛን ወቅት ያደረጉት ክፍፍል ላይ እንደገና በአስራ ዘጠኝ መቶ ሀምሳ ዘጠኝ ያንን አድሰው የሱዳንን ድርሻ ወደ አስራ ስምንት ነጥብ አምስት ቢሊዮን ሜትር ኪውብ በአመት የግብፅ ደግሞ ሀምሳ አምስት ነጥብ አምስት ቢሊዮን ሜትር ኪዩብ በአመት ድርሻ አድርገው አዎ እምንደርሰን አስር ቢሊዮኑን ሜትር ኪዩብ ደግሞ በትነት ከአስዋን ላይ የሚጠፋውና ከወንዙ የሚጠፋውን አስር ቢሊዮን ሜትር ኪዩብ አድርገው ለሌሎቻችን ሀገሮች ዜሮ ሜትር ኪውብ የመደበ ስምምነት ነው። ዜሮ ማለት ለእያንዳንዳችን ለመሆኑ ያንን ስምምነት የ1929ንም ሆነ ሆነ የ1959ን ሰነድ አንደኛ ስምምነት ብሎ መጥራት ይቻላል ወይ? ለወደፊትም ንግግራችን ስለሚጠቅመን ሁለተኛ በእርግጥም የሦስት ሀገሮች ስምምነት ግብፅ፣ ሱዳንና እንግሊዝ ብሎ የሦስት ሀገሮች ስምምነት ብሎ መጥራት ይቻላል ወይ? ይሄ ሁለቱን ሀገሮች ብቻ የሚመለከት ነው። አሁን የሀያ ዘጠኙ ያኔ ሱዳንም በእንግሊዝ ስር ስለነበረች በዛ ሁኔታ ያለ ነው እና ሌሎች ሀገሮችን አይመለከትም። ፊርማውም የተደረገው በሱዳን እና በግብፅ ወይንም በፊት በእንግሊዝ ከእንግዛት በነበሩ ጊዜ ከዛ በፊት የነበሩም ስምምነቶች እነሱን የሚመለከት እንጂ ሌሎቹን የተፋሰስ ሀገሮች የሚመለከት አይደለም። ለዚህ ነው እኛ የሀያ ዘጠኝንም የአምሳ ዘጠኝንም አይመለከተንም፣ አናውቀውም የምንለው ለዚህ ነው። የዛ ተሳታፊም አልነበርንም። ያንንም ሲያስቡ በንጉሱ ጊዜ ጠንካራ ደብዳቤ ለግብጽ መንግስት ለዓለም ባንክ ለሌሎች ተፋሰሱ ሀገሮችም ጭምርና የዓለም አቀፍ ድርጅቶች ኢትዮጵያን ስምምነት እንደማታውቅ ለወደፊትም እንደማታከብረው የውሃ መጠቀም መብቷንም በዚህ ምክንያት እንደማይሸረሸር እና ለአሁኑና ለወደፊት ትውልድም ምንም ተጽዕኖ እንደማያደርግ እና እንደማታውቀው ጠንካራ ደብዳቤ ተጽፏል። ይሄ ይሄ አቋም በደርግም ጊዜ ተጽፏል። አሁንም በኢህአዴግ ጊዜ ተጽፏል እና አቋሟን በግልጽ ያሳየችበት ኦፊሴላዊ በሆነ መንገድ የአለም አቀፍ ህብረተሰቡም እንዲያውቅ ተደርጎ ቋሚ ፖሊሲ ነው አሁንም ያለነው። በፊትም ያለ የኢትዮጵያ ፖሊሲ ነው። በእነዚህ ስምምነትም በተመለከተ በኢትዮጵያ በኩል እንደዚህ አይነት አቋም ይወሰድባቸው እንጂ በዓለም አቀፍ መድረክስ ወደ ፍትህ ወደ ችሎት እንሄድ ቢባል እንደ መከራከሪያ ሰነድነት እንደ ዓለም አቀፍ ውልነት ሊያገለግሉ ሊታዩ ይችላሉ ወይ? አሁን ግብጽም ታሪካዊ መብቴ እያለች እንደምትጠራው አይነት ሰነድ ሆነው ሊያገለግሉ ይችላሉ ወይ? መከራከሪያ ሊሆኑ ይችላሉ ወይ? በችሎት ፊት ተፈራራሚ አይደለንም። ሌሎችም በላይ ሀገሮች ተፈራራሚ ባልሆነበት ሁኔታ መከራከሪያ ሆኖ ሊቀርብ አይችልም። በእነሱ በኩል ሊሞክሩ ይችላሉ። ይህንም ግን ተፈራራሚ ባልሆንበት ሁኔታ የኔሬሬ ዶክትሪን ለምሳሌ ኔሬሬ በነበሩበት ጊዜ እነዚህ ኮሎኒያል እና ፖስት ኮሎኒያል የተደረጉ የማይመለከቱን ስምምነቶች ለእኛ ተቀባይነት የላቸውም የሚል ነበረ። የኖረረ ዶክትሪን የሚባለው ማለት ነው። አሁንም ሁሉም የበላይ ሀገሮች ይህንን አይቀበሉም። ለዚህ ነው የናይል ቤዝን ኢኒሽቲቭ ተቋቁመው ሁሉንም የሚጠቀልል ስምምነት እናድርግ የሚባለው ለዚህ ነው። መቼም ቆይቶ ቆይቶ ግብፅም ቢሆን ሱዳን፣ የራሳቸው ኤክስፐርቶች እንደሚመክሯቸው ይሄ እንደማያዋጣ ምንም ውሃ ሳያዋጡ መጠነኛ ነው ፣ ሱዳንም የሚያዋጣው ሌሎች ባዋጡት ውሃ ምንም የላችሁም የሚባለው አካሄድ እንደማያዋጣ ያውቁታል። የራሳቸውም ኤክስፐርቶች ይህንን ሁልጊዜ ያስተጋባሉ። በነገራችን ላይ ሀምሳ ዘጠኝ ስምምነት ላይ አንቀጽ አምስትን ስንመለከት ወደፊት የውሃ ተጋሪ ከበላይ ያሉ ሀገሮች የመጠቀም መብታቸውን ሲጀምሩ አሁን ባለን ድርሻ መሰረት ሱዳንና ግብፅ ያንን ድርሻ ያሟላሉ የሚልም አለበት። ይህንን ግን ብዙ ጊዜ አነሱ። አቶ ጌዲዮን እንግዲህ አሁን ይህንን ያህል ስለዚህ ጉዳይ ማብራሪያ ከሰጡኝ ይመለሱልኝ። እስቲ ወደ ቅድሙ ጥያቄ እና በዚህ የናይል ተፋሰስ ሀገሮች ህብረትም ሆነ በስምምነቱ ውስጥ ስለ ክፍፍል ስለ መብት የተነሱ በጽሁፍ የተቀመጡ ጉዳዮች አሉ ወይ? እንግዲህ የኮኦፕሬቲቭ ፍሬምወርክ ወይም የዚህ የማዕቀፍ የናይል ሀገሮች ስምምነት ስንመለከት በተለያየ አንቀጽ የተከፋፈለ ነው። እዛ ላይ ዋናው ክፍፍልን በተመለከተ ያለው አንቀጽ መጀመሪያ በእንግሊዝዘኛ ልበለውና ኤኩዊታብል ኤንድ ሪዝነብል ዩቲላይዜሽን ዊዛውት ኮዚንግ ሲግኒፊካንት ሀርም የሚለው ትልቁ ፕሪንስፕል ፍትሐዊና ምክንያታዊ አጠቃቀም ተጽዕኖ በተበታች ሀገሮች ላይ ሳይደረስ ማለት ነው። የጎላ ተጽዕኖ የጎላ ተጽዕኖ ሳይደረስ የሚለው ለውሃ ክፍፍል መሰረታዊ አንቀጽ ነው። የውሃ ክፍፍልን በተመለከተም ሌሎች ተጨማሪ ማብራሪያዎች በዚህ ማዕቀፍ ውስጥ አሉ። ይሄ ፍታዊና ምክንያታዊ ማለት ምንድን ነው የሚለውንም ይዘረዝራል። የተለያየ መመዘኛዎች አሉ፣ ግን በቁጥር በሀዝ የተቀመጠ ነገር የለም። ያ ክፍፍል በሚመጣበት ጊዜ ሁለት ሶስት አይነት አስተሳሰቦች አሉ። ቮሉሜትሪክ ወይም በውሃ ይዘት ክፍፍል አለ። አሁን ልክ ሱዳንና ግብጽ እንዳደረጉት አምሳ አምስት ቢሊዮን እኔ፣ አስራ ስምንት ነጥብ አምስት አንተ እየተባሉ በአመት የሚፈሰውን ውሃ መከፋፈል ይቻላል። አንዳንድ ደግሞ አስተሳሰቦች ከዛ በተቃራኒ የውሃውን ይዘት ወይም ልክ እንደ ግብፅና እንደ ሱዳን ሳይሆን አሁን ጠቀሜታውን ቤኔፊት ሼሪንግ የሚል በእንግሊዝኛ ጠቀሜታውን ብትከፋፈሉ ይሻላል የሚልም አስተሳሰብ አለ። ይሄ ደግሞ አሁን ለየት ብሎ የመጣ ነው። ግን ምንም ቢሆን መቼም ክፍፍሉ እዛ ማዕቀፍ ውስጥ በተቀመጡት መለካዮች ድርድር ተጀምሮ አንዱን ብዙ ክርክር የገባው እንደ አንድ መመዘኛ ሆኖ የገባው ሀገሮች የሚያደርጉት ለአባይ ተፋሰሱ ውስጥ የሚፈሰው ውሃ የሚያደርጉት አስተዋጽኦ እንደ አንድ መመዘኛ ነው። እሱ አሁን ለምሳሌ ለእኛ በጣም ትልቅ የሚጠቅምና ሰማንያ ስድስት በመቶውን የምናወጣ ስለሆነ የድርሻችንን ሁኔታ ከዛም አንፃር ይታያል ማለት ነው። ግን ማዕቀፍ ውስጥ አሁን ቁጥር የለም። ወደ ቁጥርና ወደ ክፍፍል ሊወስዱ የሚችሉ መርሆዎች ግን አሉ። እነኛን መርሆዎች በድርድር ነው ወደ ክፍፍል የሚሄዱት ማለት ነው። የተለያዩ መነሻ ነገሮች አሉ እንግዲህ ወደፊት ሁለቱ ሀገሮች ወደዚህ ማዕቀፍ ሲመጡ በድርድር የሚወሰን ነው የሚሆነው። እስቲ ወደ አሁን ሁኔታ ደግሞ ልምጣና አቶ ጌዲዮን ኢትዮጵያ እንዳሉት ሰማንያ ስድስት ከመቶውን ውሃ ታበረክታለች። ለምን መደራደር አለባት? በራሷ ምድር ላይ የራሷን ውሃዎች ወይም የአባይን ገባሮች ለመጠቀም በራሷ ሀብት መደራደር ይጠበቅባታል፣ ያስፈልጋታል? ሌሎቹም የራስጌ አገሮች ቢሆኑ አሁን እኮ አሁን ያለውን ሁኔታ ስናይ ህዳሴ ግድብንም ስንሰራ ጣና በለስም ጋር አንዳንድ ልማቶች ስንሰራ በገባሩ ወንዞች ላይ አሁን የምንሰራቸውም የፊንቻ፣ ሌሎችም ፕሮጀክቶች ስምምነት በሌለበት ነው። መብት ነው ብለን ነው። ይህም ምንድን ነው በዓለም አቀፍ በተባበሩት መንግስታትም ይሁን በሌሎችም የወሰናለፉ ወንዞች መርሆች ላይ አንድ ሀገር በራሱ ወሰን ውስጥ በራሱ ጂኦግራፊክ ወሰን ውስጥ ያሉትን ወንዞች የመጠቀም መብት አለው። ቀደም ብሎ አብሶሉት ሶቨርኒቲ የሚሉት መርህም ነበረ። ፍጹም የበላይ ባለቤትነት ማለት ነው። ፍጹም ባለቤትነት፣ ፍጹም ተጠቃሚነት፣ የበታች ሀገር የበላይ ሀገር ሳትል የራስህን ሀብት የራስህን መጠቀም የሚልም ነበረ። ግን እኔ የእነዚህ ነገር እየቆዩ የህዝብ ብዛቱም እየጨመረ የወንዞችን ማጠቃቀም እየቀየረ በሚሄድበት ጊዜ በወሰን አለፍ ወንዞች ላይ የትብብር የመጠቀም እየጎላ መጥቷል። እና ማንኛውም አሁን በአለም አቀፍ ህጎችን ስናይ በእኛም አሁን በቅርቡ በሁለት ሺ አስራ አምስት ካርቱም ላይ በተፈረመው የመርህ ስምምነትም የገዢው መርህ ምክንያታዊና ፍትሐዊ አጠቃቀም የሚለው ነው። ስለዚህ የምናደርገው መጠቀም በዚህ የሚገዛ ነው ማለት ነው። ስለዚህ እኛም ሁልጊዜ የምንለው ለበታች ሀገሮችም የምንለው ይሄ መሰረት መሆን አለበት። በእናንተ ላይ ጉሉ ጉዳት ሳናደርስ ባለን ሀብት የመጠቀም መብት ግን በበታች ሀገሮችም በዓለም አቀፉም ህብረተሰብ ግንዛቤ መወሰድና ይህንን ማየት እንዳለባቸው ነው። ሁልጊዜ የኛም መነሻ ሀሳብ ያለው ይሄ፣ መቼም እንዳሉት ሆኖ እየተደራደረች ነው ኢትዮጵያ። ይህንን ያህል ይገባኛል አይገባኝም እያለች ነው ግብጽ። ኢትዮጵያም ይህን ያህል እለቃለሁ ይህን ያህል አለቅም እያለች እየተነጋገረች ነው፣ ድርድር ውስጥ ገብታለች። እንግዲህ በማንኛውም ሁኔታ ቢሆን ወደ ተከታዩ ንግግራችን ለመዝለቅ እስቲ አሁን ሦስቱ ሀገሮች በዩናይትድ ስቴትስ እና በዓለም ባንክ ታዛቢነት እያደረጉ ያሉት ንግግር ምን ላይ ይገኛል? ባለፈው ሳምንት የደረሳችሁበት የመጨረሻ ውጤት ምንድን ነው? የኢትዮጵያ አቋም ምን ሆነ? እንግዲህ ያው መቼም በታዛቢነት ነው የገቡት። ታዛቢነታቸውን ይዘው እየሄዱ ነው ወይስ ለቀቅ ያለ ነው የሚለው አጠያያቂ ነው በእኛ እይታ ትንሽ ከታዛቢነት ወጣ ያለ ነገር ስላየ ነው። ምንም አይነት በኢትዮጵያ በኩል የተፈረመ ነገር የለም፣ ምንም አይነት ስምምነት የለም። ባለፈውም የመጨረሻው ስብሰባ ላይ ስምምነት ሳይደረግ ነው ለምን ያቀረብናቸው ነገሮችን ሙሉ በሆነ መንገድ የስምምነት ሰነዱን አይተን አገር ቤትም ተመርሰን ከውሳኔ ሰጪዎች ከባላዊ ጋር መወያየትም ስላለብን በዛ መልክ አሁን ከተመለስን በኋላ ባለፈው ሳምንት በተለያየ ደረጃ የስምምነቱን ይዘት እስካሁን የተደረስንበት ሁኔታ በመገምገም ምክረ ሀሳቦች እያሰባሰብን ያለበት ሁኔታ ነው ያለ ነው። እንግዲህ በክቡሬዎች ጉዳይ ሚኒስትሩም በክቡሩ የውሃ ሚኒስትሩም የተገለጹ ነገሮች ያው አቶ ሰለሞን የምታውቃቸው በምንም መንገድ የውሃ መብት መጠቀም ከሕዳሴ ግድብ በላይ ያሉትን ልማቶች ለማካሄድ ያለንን መብት የማይነካ ግድባችንን ደግሞ በኢነርጂ ፍላጎት ላይ የተመሰረተ የሀይል ማመንጨቱን ሁኔታ የጠበቀ የሀገር ውስጥና ፍጆታንም ኤክስፖርትም አድርገን የምናገኘውን ሁኔታ የማይነካ መሆኑን ማረጋገጥ በጣም አስፈላጊ ስለሆነ ስምምነቱ በዛ እየታየ ነው። በበርካታ ባለሙያዎች ይሄ ነገር አሁን እየተገመገመ ነው። እንግዲህ አሁን ያለነው ይሄንን በማየት ላይ ነው እና እንደሚመስለኝም ይሄ ድርድር በጥሩ መሰረት ላይ የመንግስትንም እይታ የባለሙያዎችንም እይታ ይዞ ድርድሩ እንደሚቀጥል ነው። እንግዲህ የዩናይትድ ስቴትስንና የዓለም ባንክን የታዛቢነት ጉዳይ በተመለከተ ያልተደሰታችሁበት ነገር እንዳለ ገልጸውልኛል አቶ ጌዲዮን። ምን ብታዩ ነው ለመሆኑ? አይ እንግዲህ መቼም እንደሱ ከረር ያለ ነገር የለም። መቸም የአሜሪካ መንግስትም የዓለም ባንክም ከኢትዮጵያ ጋር ከፍተኛ የኢኮኖሚና ሌሎች ትብብሮች ስላሏቸው ዓለም ባንክም ቢሆን ያለ አሜሪካ መንግስትም የኢትዮጵያ ወዳጆች ናቸው። በብዙ ነገር እንተባበራለን። በዚህ ድርድር ላይ ሲመጣ ግን ያው እንደ ማንኛውም ሉዓላዊ ሀገር መብታችንን የማስከበር ተጽዕኖም ቢሆን ተጽዕኖም ተቋቁሞ ኢትዮጵያን መብት ማስከበር የእኛ ኃላፊነት ነው። እንግዲህ ኤክስፐርቶችም በሌሎችም በውይይት ጊዜ አንዳንድ ነገር የምናስተዋሏቸው ነገር ከታዛቢነት ወጣ ያሉ ነገሮች ስናይ ለታዛቢዎቹም፣ ለምንደራደራቸውም ሀገሮች በግልጽ እንናገራለን። ይህ ብዙ የጎላ አይደለም፣ በመጣበት መንገድ የኢትዮጵያን መብት በማይነካ መንገድ እየሄደ ነው። ከዛ ውጪ ሲሆን ግን ያው ተመልሶ መመካከር ያስፈልጋል። የመጨረሻ ግቡም የኢትዮጵያን መብት በሚያስከብር መልኩ የሕዳሴ ግድብን ስራ የማካሄድ ነገር በድርድር በሰላም ከሁለቱ ሀገሮች ላይ ስምምነት ተርሶ ማካሄዱ ለእኛ ጠቃሚ መሆኑን እንገነዘባለን። ከዚህ ውጪ የሚሆን ነገር ለአካባቢው ሰላም ጥሩ ስላልሆነ ለእኛም ለበታች ሀገሮችም ሁሉ ነገር በስምምነት ቢሄድ እንደምትገነዘበው የሕዳሴ ግድብ ለሀገር ውስጥ ፍጆታ ብቻ አይደለም። ኤክስፖርትም እናደርጋለን ብለን በኢትዮጵያ ኤሌክትሪክ ኃይል የተዘጋጀው ፕላን ተመልክተው እንደሆነ በብዙ አቅጣጫ ለኤክስፖርትም የተዘጋጀበት ሁኔታ አለ። በብዙ ሺህ ኪሎ ሜትሮች ሱዳንን አቋርጦ ግብፅን አቋርጦ የሚሄዱ መስመሮች ታስበዋል። እነኚህ አሁን የሚሆኑት አካባቢው ሰላም ሲሆን፣ አካባቢው ትብብር ሲሆን እና የኤነርጂ ኤክስፖርታችንን የኤነርጂ ወደ ውጭ የምንልካውን ነገር እና የውጭ ምንዛሬ የምናገኝበትን ነገር እንደ አላማ የተያዘ ስለሆነ አካባቢ ሰላም ላይም የተመሰረተ ነው። ስለዚህ አላማችን ሰላም ኖሮ ትብብር ኖሮ በዛ መንገድ ድርድሩ እንዲሄድ ነው። አቶ ጌዲዮን መቼም አሁን ለጠየከው ጥያቄ ትንሽ ዲፕሎማሲያዊ መልስ ነው የሰጡኝ። በቀጥታ መመለስ የፈለጉ አልመሰለኝም። ለማንኛውም ወደፊት አስፈላጊ ሆኖ በተገኘ ጊዜ ትናገራላችሁ ምን እንደሆነ ያለው ሁኔታ የሚል ተስፋ ይኖረኛል። በተለይ ቅሬታችሁን እየገለጻችሁ ግን ያቺ ቅሬታ የት ጋር እንደታየች አላነሱልኝም። ለማንኛውም ግን አሜሪካም ሆነች የዓለም ባንክ ወደ ግብፅ ሊያጋድሉ ይችላሉ። በኢትዮጵያና በሱዳን ላይ ጫና የማሳደር ፍላጎት ሊኖራቸው ወይም አዝማሚያ ሊኖራቸው ይችላል የሚል ስጋት አላችሁ? ቢያንስ ቢያንስ በስጋት ደረጃ። እንግዲህ መቼስ የምን ሙሉ በሙሉ እንዲህ ነው ለማለት ባልችልም የኢትዮጵያም የኢትዮጵያም ተሰሚነት የኢትዮጵያም ትልቅነት በዚያ አካባቢ ቀላል አይደለም እንደዚሁ ተጽዕኖ ለማሳደር ክፍት የሆነ ሀገር አይደለም። ጠንካራ ሀገር ነው። ጠንካራ ህዝብ ነው። መቶ አስር ሚሊዮን ያለበት ህዝብ ነው። ተደራዳሪውም መንግስትም በዚህ ላይ ቅድም እንዳልኩ ከቀዳማዊ ኃይለ ስላሴ ጀምሮ በአባይ ውሃ የመጠቀም በወሰን አለፈ ወንዞች ላይ ያለው ፖሊሲ በጣም ጠንካራ በጣም የማያወላውል እስካሁን የዘለቀ ነው። እኛም ይህንንም በሚቀጥለው ትውልድ ይህን የጠንካራ አቋም ለማስተላለፍ ነው የምንተቀው ስለዚህ እንደ ደካማ ሀገር ለዛ አድልቶ ኢትዮጵያን ተፅዕኖ ለማሳደር የምንመችም አይደለም። ለዛም የተመቻቸው ሁኔታ የለም። በመጣበት መንገድ በጠንካራ ሁኔታ እየተደራደርን ነው። ያው የሚቀጥል ይሆናል። የድርድሩ በዚህ መልክ ነው የሚሄደው እና ምንድን ነው አሁን አቋማችሁ የመጨረሻው አቋማችሁ የኢትዮጵያ ቡድን ፍላጎት ምንድን ነው ይዛችሁስ የምትመለሱት ምንድን ነው ለሚቀጥለው ድርድር ድርድሩ የሚቀጥል ከሆነ እኛ የውሃ ክፍፍል እናረግ እንድንደራደር አባይ ላይም ሆነ በሌሎች ወንዞቻችን ላይ የውሃ ክፍፍል እንድንደራደር አልተወከልንም መንግስትም ይሄ አይደለም እኛን የወከልን እኛም የወከለን የምንደራደረውም የህዳሴ ግድብ ስራ ማካየት ላይ እንዴት ይሞላ መቼ ይሞላ የሚለውን ለመደራደር ነው ስለዚህ የእኛ አቋም የሚሆነው ባቀድ ነው መሰረት የግድቡን ሙሊት በዚህ መንገድ ነው የምናካሂደው፣ ከበታች ሀገሮች ጋር የምንተባበረው በዚህ መንገድ ነው፣ በድርቅ ጊዜ እንድናደርጋለን የሚለውንና በተለይም የረጅም ጊዜ ኦፕሬሽኑን አሁን በአመታዊ የኦፕሬሽን ላይ ባተኮረ ሁኔታ ስምምነት የመድረስ ነው እንጂ ሰፋ ባለው የውሃ ክፍፍል ላይ ድርድር አይካሄድም ነው። ይህ እንግዲህ ዘጠኝ መቶ አምሳ ዘጠኝ የተደረገ ስምምነት ይሁን ሌላውም ስምምነት ይሁን እኛ የሚመለከተን የህዳሴ ግድብ እንዴት ይሞላል እንዴት ስራውን በረጅም ጊዜ ያካሄዳል የሚለው ብቻ ስለሆነ ውስን የሆነ ተልዕኮ ይዘን ይህንኑ ለማሳካት ነው የምንደራደረው ማለት ነው። ስለዚህ ግብፅ የምታነሳቸው ታሪካዊ መብቶች እና የመሳሰሉ እናንተን የሚመለከቷችሁ አይደሉም። የእናንተ የቴክኒክ ጉዳይ ነው፣ የውሃ አሞላል ጉዳይ ነው፣ የስራ አካሄድ ወይም የኦፐሬሽን ጉዳይ ነው። ይህንን ነው እያሉኝ ያሉት። ልክ ነው አቶ ሰለሞን እኛ የታሪካዊ መብት የሚለውን አናቀውምም አንቀበልምም ይሄ በብዙ መንገድ የተገለጸ ስለሆነ እዚህ ላይ የምንደራደርበት ነገር አይደለም ይሄ በሁሉም መንግስታት ባለፉትም የተገለጸ ነው አሁንም የተገለጸ ነው ስለዚህ የእኛ ጉዳይ አይደለም በሀገር ደረጃ አቋም የተገለጸበት ጉዳይ ነው እና በዚህ በአሞላሉ ሂደት ላይ ትንሽ ግልጽ ለማድረግ ለሰው በቁጥር ይግለጹልኝ እስቲ ምንድን ነው የኢትዮጵያ አቋም እንዴት ነው ግድቡን እሞላለሁ የምትለው? ግብጽ የምትፈልገው ምንድን ነው? የሱዳን አዝማሚያ ወዴት ነው? እኛ በእውነቱ ለመናገር ለትብብር ነው እንጂ ይህ ግድብ በእኛ ጂኦግራፊ ክልል ውስጥ ያለ በህዝብ መዋጫው የተሰራ በመንግስት መዋጫው የተሰራ ከማንም ገንዘብ ሳሚቀበል እየሰራ ነው። ስራውንም የምናካሄደው በራሳችን የወደፊት የስራ ማካሄጃ በጀት ስለሆነ እንደ እውነቱ ከሆነ ሱዳንም ግብፅም ግድቦች ሰርተው የራሳቸውን እያካሄዱ ነው። ያንን በሰሩ ጊዜ ለእኛ አላወያዩንም። እንደውም ግብፅ ከተፋሰሱ ውጪ ቶሽካ የሚባል በረሃ ውስጥ ወደ አምስት ሀይቆች ሰርተው የናይልን ወንዝ ወደዛ ልከዋል። ከቀይ ባህር ስርም እንደዚሁ አውጥተው ወደ ሳይን አይልከው በብዙ መቶ ሺህ የሚቆጠር ሄክታር እያለሙ ነው። ይህን ሁሉ ሲያደርጉ ለእኛ አወያይተው አይደለም። እኛ ግን ያለም አቀፍን ሕግ በማክበር ኢትዮጵያ በዚህ በኩል ጉዳት አናደርስም። ታዊና ምክንያት አጠቃቀም ላይ የተመሰረተው ውይይት እናርግ ከማለት አኳያ፣ ትብብር አኳያ ነው ይህንን የምናደርገው እና አሞላላችንም የዛሬ ሁለት ዓመት ነው ለሁለቱ ሀገሮች ያስታወቅ ነው። የምንሞላውም በግድቡ ደረጃ የታቀፈ ነው። የመጀመሪያው ደረጃ አራት ነጥብ ዘጠኝ ቢሊዮን የምንይዝበት ከባህር ወለል በላይ አምስት መቶ ስልሳ አምስት ላይ የሁለቱን ተርባይኖች የሚያስጀምር አራት ነጥብ ዘጠኝ ቢሊዮን ሜትር ኪዩብ ውሃ ማለት ነው። አዎ ያጠራቅማል። ሁለተኛው ደረጃ ላይ አስራ ሶስት ነጥብ አምስት እንጨምርና አስራ ስምንት ነጥብ አምስት ላይ የሚቆመው አምስት መቶ ዘጠና አምስት ላይ ሌሎችን ተጨማሪ ተርባይኖች የሚያንቀሳቀስ ይሆናል። ከዛ በኋላ በየአመቱም አይደል ያደረግነው በየስቴጁ በየግድቡ ቁመት እስከ ስድስት መቶ አርባ እስኪደርስ ድረስ በየወቅቱ ከሚዘንበው ዝናብ እያሰባሰብን ሰባ አራት ቢሊዮን እስኪያጠራቅምና በአማካይ አስራ አምስት ሺ ሰባት መቶ ጂጋዋት ሰዓት በአመት ና የተለያዩ በየአመቱ ኢነርጂ እንዲያመነጭ ያለ አላማ ላይ ነው የኛ አቋምና ሀሳብ ያለው ለማለት ነው። ለማስታወስ ያህል ና በየደረጃው ማንሳት ስላለብን ይህንን ጥያቄ ህዝብን በቅርብ መከታተል ስላለበት መቼ ስራ ይጀምራል? ህዳሴ ግድብ መቼ ማመንጨት ይጀምራል? እኔ አቶ ሰለሞን እሱ ፕሮጀክቱ ላይ አልሰራም። መቼም በማማካሪነት ስላለው የፕሮጀክት ማኔጀሩን መጠየቅና ትክክለኛ መረጃ ከዛ ማግኘቱ ጥሩ ይመስለኛል። አንዳንድ ጊዜ ገለጻ ሲደረግ የማይመለከተንን እየገለጽን ትንሽ ብዥታ ስለምንፈጥር እንደዚህ ያሉ የፕሮጀክቱን አፈጻጸን በተመለከተ የፕሮጀክቱን ማኔጅመንት መጠየቅ ወይም ክቡር ሚኒስትሩን የውሃ ሚኒስትሩን መጠየቅ አግባብ ያለው ይመስለኛል። አመሰግናለሁ። መቼም ሳያውቁ ቀርተው አይደለም፣ ይገባኛል። መልሶ ግን ትክክል ነው እቀበላለሁኝ። አቶ ጌዲዮን ለመሆኑ ወደ ዋሽንግተን ትመለሳላችሁ እንግዲህ መንግስት ሲወስን ይሄ አዎ እስካሁን አልተወሰነም እስካሁን የተወሰነ ነገር የለም ሲወስን እንሄዳለን። ምን አለበት ሶስተኛ አገር ቢያደራደር እርሶ ምን ያስባሉ እንደ አማካሪ ምንድን ነው ችግሩ እኛ አቋም አለን እኮ መርህ አለን ይህንን የህዳሴን ግድብ በተመለከተ ግልጽ የሆነ መርህ ስላለን ማንም ገባ ማንም ወጥታ ከዛ መርህ የምንቀይረው ነገር የለም አቶ ጌዲዮን አስፋው በህዳሴ የግድብ ጉዳይ የኢትዮጵያ የኤክስፐርቶች ቡድን ሰብሳቢ፣ እጅግ በጣም አርጊ አመሰግናለሁኝ ለጊዜውና ለማብራሪያው። እሺ አቶ ሶሎሞን አባተንና እንግዳውን አቶ ጌዲዮን አስፋውን እናመሰግናለን። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድም ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። አየር ላይ በአጭር ሞገድ በ22፣ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን። እንጂ ታዬ ነኝ፣ ፕሮዲሰሯ ብርሃን ኃይሉ ነች። መልካም ምሽት በድጋሚ ተከታዩ የሙዚቃ ቃና ቅንብር ይሆናል። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር መስመሬ ልቀቂልኝ እያለ ነው። ለሱ ላስረክባችሁ። መልካም ቆይታ ቆንጂት አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀና አድማጮች ሳምንታዊ የክብር ሰላምታ በያላችሁበት ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተለያዩ ግሩም ዜማዎችን ይዤላችሁ ቀርብ ያለው መልካም ድምጫ እየተመኘሁኝ እያደመጣችሁት ያላችሁት ቱላብ ሰምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never shown on me. I want my life to be to live with you, to live with you. There's a way. Everybody says. ያደመጥ ነው ቱ ላቭ ሰምበድ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢጂስ ነበሩ። ከዚያም በርካታ የተለያዩ ድምፃ ያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን The things I want. You think you got the best of me? Think you've had the last laugh? Bet you think that everything good is gone? Think you left me broken down? Think that I'll come running back? Maybe you don't know me, cause you're dead wrong. What doesn't kill your mind? and kill, kill. your man. ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማዋን ነበር ያዳምጥ ነው። በመጪው የሚያዚያ ወር ሰላሳ ሰባተኛ ዓመት ልደቷን የምታከብረው ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልውሰዳችሁና ዋይ አይ ሲንግ ዘ ብሉስ የተሰኘውን የብሉስ ንጉሥ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ። I sing the blues. Well, I've been around a long time. i mm -hmm. I've really paid my dues. I've laid in the ghetto flats. የተደመጥነው ዋይ አይ ሲንግ ዘ ብሉስ የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ ኤሮፓያን አቆጣጠር በ983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰውን ነበሩ። ለዚህም ስራቸው ከፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚህ ዓለም በረፍት የተለዩን እንደ ኤሮፓያን አቆጣጠር Hello. It's me. I was wondering if after all these years you'd like to me to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million. Miles. ዜናዎቻችልን፣ የእንግሊዛዊቷ ድምፃዊ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የብልቡር ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠልም በዚሁ ቀስቀዝ ባለ ዜማ ላይ እንቆያለን። ኦልዌይስ ማይ ማይንድ የተሰኘውን የዊሊ ኔልሰንን ዜማ ጋብዛቸዋለሁ። Maybe I didn't love you Quite as often as I could have And maybe I didn't treat you Quite as good as I should have If I made you feel sadness Sorry, I was blind. You, you were always. Yes, I never told you I'm so happy that you're mine Little things I should have said and done I just never took the time When you were always አድማጮች አሁን የማጠቃለያ ዜናው እናሰማለን። የደቡብ ሱዳን ተፋላሚ ወገኖች በዚያች አገር ዓመታት ለዘለቀውና በብዙ ሺዎች ለተገደሉበት ጦርነት ማብቂያ በታለመ ጥረት የአንድነት መንግስት ሊመሰርቱ ተስማሙ። በዩናይት ስቴትስና በታሊባን መካከል የተደረሰውንና በአሜሪካ ታሪክ ረዥም ጊዜ ለዘለቀው ጦርነት ማብቂያ በር ይከፍታል የተባለውን ስምምነት የፊታችን አርብ የካቲት ሀያ ሁለት ሺ አስራ ሁለት አመተ ምህረት እንደሚፈራረሙ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የታሊባን ቃል አቀባይ ትላንት አርብ በተመሳሳይ ጊዜ ይፋ አድርገዋል። ስምምነቱ በአፍጋኒስታን የሚገኙ የአሜሪካ ወታደሮች በተለያዩ ደረጃዎች በሚፈጸም አካሄድ አፍጋኒስታንን ለቀው እንደሚወጡና በምላሹም ታሊባን አፍጋኒስታንን ምድር ለሽብር ተግባር እንደማይውል በተጨማሪም ከሌሎች አፍጋን ዜጎች ጋር በሚደረግ የእርቅ ሂደት እንደሚሳተፍ ያሰምርበታል። የኮሮና ቫይረስ ከቻይና ውጭ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ወረርሽኙን የማቆሚያው ጊዜ ከእጅ እየወጣ ነው ሲል የዓለም ጤና ድርጅት ደብሊውኤችኦ አስጠነቀቀ። የዓለሙ ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በትላንትናው ዕለት በሰጡት መግለጫ አሁንም ቢሆን የወረርሽኙን ስርጭት ለመግዛት የሚቻልበት ጊዜ ውስጥ ብንሆንም፣ እድሉ ከእጃችን እንዳያመልጥ በሚያሳስብ ቦታ ነው ያለ ነው ሲሉ አስጠንቅቀዋል። አድማጮች፣ ለማጠቃለያ ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። የተከበራቸው አድማጮች፣ ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰራችን ብርሃን ኃይሉ ነች። ያስተናገድኳችሁ ቆንጅ ይታየነኝ። ሰላም፣ በደህና እደሩ።